የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በበዓል ሲመታቸው ቀን የአሜሪካ ከፓሪስ የአየር ንብረት ስምምነትና ከዓለም ጤና ድርጅት የማውጣት ሂደት የሚያስጀምሩት የማስፈጸሚያ ትዕዛዞችን ፈርመዋል። አንድ የአፍሪካ ከፍተኛ የጤና ባለሥልጣን በውሳኔ ላይ ተጨማሪ መረጃ እንደሚጠብቁ ሲናገሩ፣ ተንታኞች ግን የትራምፕ ውሳኔ ለቻይና ተጨማሪ በር የሚከፍት ነው ብሏል። ኬት ባርትሌይ ከጆሃንስበርግ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው ታቀርባለች። አሜሪካ በድጋሚ በአንድ ፊርማ ጥላዬ ወጣች ነው የሚቀጥለው። ከፓሪስ የአየር ንብረት ስምምነት መውጣት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ቃለ መሐላ ከፈጸሙ ከጥቂት ሰዓታት በኋላ ዋሽንግተን ከዓለም ጤና ድርጅትና ከፓሪስ የአየር ንብረት ስምምነት የምትወጣበትን ሂደት አስጀምረዋል። የዚህ ውሳኔ ሰፋ ያለው ተጽዕኖ ምን ሊሆን እንደሚችል ወደፊት የሚታይ ቢሆንም በነዚህ ዓለም አቀፍ ተቋማት ውስጥ ግን የዓለም ኃይል ሚዛን ለውጥ ሊያስከትል እንደሚችል በደቡብ አፍሪካ የዓለም አቀፍ ግንኙነቶች ተቋም የቻይናና አፍሪካ ተንታኝ ባለሙያ የሆኑት ኮበስ ቫን ስታደን ይናገራሉ። ዩናይትድ ስቴትስ ከዓለም ጤና ድርጅትና ከፓሪስ ስምምነት መውጣቷ ዩናይትድ ስቴትስ በነዚህ ተቋማት ውስጥ የነበራትን ድምፅ ያዳክመዋል። የዚህ ድምር ውጤት ደግሞ ቻይና ከደቡባዊ ንፍቀ ክበብ በተለይም ደግሞ ከአፍሪካ ጋር ያላትን ግንኙነት የበለጠ ያጠናክረዋል። ቻይና በዓለም ላይ ትልቋ የካርበን አማቂ ጋዞች አመንጪ ብትሆንም በዓለም አቀፍ ደረጃ የአረንጓዴ ቴክኖሎጂ ምርቶችንም በማምረት ቀዳሚዋ መሆኗን ቻይና በደቡብ ንፍቀ ክበብ የተሰኘ ጥናት አጥኚ ተቋም ውስጥ የሚያገለግሉት ክርስቲያን ጄራውድ ኒማ ያስረዳሉ። አሜሪካ ከፓሪስ ስምምነት ስትወጣ ቻይና የአረንጓዴ ቴክኖሎጂ ሻምፒዮን መሆኗን የሚያሳዩ ትርክቶችን የበለጠ ታራምዳለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ኡዎ ጃኩን ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ ትራምፕ ከፓሪሱ ስምምነት ለመውጣት መወሰናቸው እንደሚያሳስባቸው ተናግረዋል። የአየር ንብረት ለውጥ በሰው ልጆች ላይ የተጋረጠ ፈተና ነው። የትኛውም ሀገር ሊያመልጥ አይችልም። የትኛውም ሀገር ከተጽዕኖ አይተርፍም። ቻይና ለአየር ንብረት ለውጥ የምትሰጠው ቀልጣፋ ምላሽና ቁርጠኝነት ወጥ ሆኖ ይቀጥላል። የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል ዋና ዳይሬክተር ዥን ካሴያ በተመሳሳይ መልኩ ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ ትራምፕ ከዓለም ጤና ድርጅት መውጣታቸው ስለሚኖረው ተጽዕኖ ተጠይቀው በሰጡት ምላሽ ይህን ብለዋል የእኔ ፍላጎት የአፍሪካ ሕዝብ ጤና ነው ዩናይትድ ስቴትስ ደግሞ የአፍሪካ ዋና አጋር ናት ለአፍሪካ ሕዝብ ሰፊ አገልግሎት ትሰጣለች የተወሰነውን ውሳኔ የምንረዳበትና ለአፍሪካ ሕዝብ ያጋጠመንን ፈተና እንዴት እንደምንወጣ የምናጤንበት ጊዜ ይመስለኛል ጎን ለጎን ካሴያ ከአዲሱ አስተዳደር ጋር ለሁለቱም ወገኖች በሚጠቅም መልኩ አብሮ መስራት የሚቻልበት አጋጣሚ እንደሚታያቸውም ጠቁመዋል። ኒማ ግን የአሜሪካ ከዓለም ጤና ድርጅት መውጣት ቻይና በዓለም ጤና ዙሪያ የመሪነት ሚና እንዲኖራት ያስችላል ይላሉ። በጤና ትብብር ዙሪያ ከተለያዩ ሀገራት ጋራ በምታደርገው የሕክምና ትብብር ቻይና ምን ያክል የራሷን ተጽዕኖ እያሰፋች እንደሆነ ማየት እንችላለን። ቻይና በአፍሪካ ሆስፒታሎችን በመገንባት የህክምና እርዳታ መርከቦችንና ዶክተሮችን ወደ አህጉሩ በመላክ ረጅም ታሪክ አላት። ሆኖም የዋሽንግተን መውጣት ከቤይጂንግ የበለጠ የገንዘብ ድጋፍ የማግኘት ፍላጎቱን ሊጨምረው ይችላል። ትራምፕ የዓለም ጤና ድርጅት የኮቪድ-19 ወረርሽኝን በተገቢው መንገድ አልተቆጣጠረም በማለት ይከሳሉ። በተጨማሪም ለዓለም ጤና ድርጅት ትልቁን የገንዘብ ድጋፍ የምታደርገው አሜሪካ ከቻይና የበለጠ ገንዘብ ለተቋሙ በመስጠቷ ደስተኛ አይደሉም። እስኪ አስቡት፣ በጣም ያሳዝናል። ቻይና 39 ሚሊዮን ዶላር ነው የምትከፍለው፣ እኛ ደግሞ 500 ሚሊዮን ዶላር። ቻይና ግን ትልቁ ሀገር ናት። የቻይና የውጭ ጉዳይ ሚኒስትር ቃል አቀባዩ በማክሰኞ ንግግራቸው ቻይና ለዓለም ጤና ድርጅት ድጋፍ ማድረጓን በመቀጠል ኃላፊነቷን እንደምትወጣና ና በዓለም ጤና ዙሪያ ዓለም አቀፍ ትብብር እንደምታጠናክር ተናግረዋል። የዓለም ጤና አስተዳደርን ማጠናከር ጨምሮ ጆሃንስበርግ በሚገኘው ዊት ዋተር ስታንድ ዩኒቨርሲቲ የዩናይትድ ስቴትስ ጥናት የአፍሪካ ማዕከል ዳይሬክተር የሆኑት ቦብ ዌኬሳ የትራምፕ ውሳኔ አፍሪካ ለእርዳታ ፊቷን ወደ ሌላ ቦታ ማዞር እንዳለባት አመላካች ነው ይላሉ። የአፍሪካ ሀገራት በሂደት እርዳታ ለሚፈልጉባቸው ጉዳዮች የራሳቸውን ሀብት እንዴት እንደሚያሰባስቡ ማወቅ አለባቸው አለበለዛ በአውሮፓውያን በቻይናና ህንዶች ላይ ይደገፋሉ ባለፈው ወር ዩናይትድ ስቴትስ ለአፍሪካ ሀገራት ሰብአዊ እርዳታ የሚውል ከአንድ ቢሊዮን ዶላር በላይ እንደምትሰጥ አስታውቃ ነበር ዌይኬሳ እንደሚሉት ግን አሜሪካ ከአለም ጤና ድርጅት መውጣቷና በአሜሪካ ላይ መተማመን መቀነሱ የአፍሪካ ሀገራት ከመጀመሪያው የትራምፕ የስልጣን ዘመን የቀሰሙት ትምህርት መሆኑን ያመለክታሉ። በኬት ባርትሌት ለተጠናቀረው ዘገባ ስመኝሽ የቆየ